ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ2ና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። አድማጮች፣ የዕለቱ ቅንብሮች ተዘጋጅተዋል። ይህ የሚያዝያ ወር በሩዋንዳ ዘርን መሠረት ያደረገ የጅምላ ጭፍጨፋ የተካሄደበትና ከ800 ሺህ የሚበልጡ ሰዎች ያለቁበት የ1994ቱ ፍጅት 20ኛ ዓመት መታሰቢያ ነው። በዚህ ላይ ሰፋ ያለ ዝግጅት አለን። የሙዚቃ ቃናም ሰዓቱን ጠብቆ ይመጣል። አብረን እንድናመሽ የአክብሮት ግብዣችን ነው። የዛሬ ቅዳሜ የሚያዝያ 11 ቀን 2006 ዓ ም ምሽት ፕሮግራም አስተናጋጃችሁ ሰለሞን ክፍሌ ይሆናለሁ። ቴሌላይን ቤክ ፕሮግራሙን ይመራልናል። አሁን የዓለም ዜና እናሰማለን። እንደምን አምሽታችኋል። እንኳን ለብርሃነ ትንሣኤው አደረሳችሁ። ዜና የማሰማው አዲሱ አበበ ነኝ። ናይጄሪያ ውስጥ ሰሞኑን ከነበረ ጠለፋ ያመለጡ ተማሪዎች ቁጥር 44 መድረሱ ታወቀ። ባለስልጣናቱ ዛሬ ቅዳሜ እንዳስታወቁት በሰሜን ምስራቅ ቺቦክ ከተማ ከሚገኘው የሴቶች ትምህርት ቤት ባለፈው ሰኞ ባልታጠቁ ታጣቂዎች ከተጠለፉት መካከል እስካሁን የተገኙት 85 ልጃገረዶች ብቻ ናቸው። ትናንት አርብ የትምህርት ቤቱ ዲሬክተር አሳብ ኳንፑራ በሰጡት ቃል አንዳንዶች ተማሪዎች ሊያመልጡ የቻሉት ከአጋቾቹ መኪና ላይ ዘለው በመውረድ ነው። የደቡብ ኮሪያ ፖሊስ ባለፈው ረቦ የሰጠመችውን ጀልባ ካፕቴንና ሁለት ሰራተኞችን በቁጥጥር ስር አዋለ። ምክንያት ጀልባዋ ስትሰጥም መንገደኞችን ጥለው በመውረዳቸው። መርማሪዎች እንደገለጡት የ69 ዓመቱ ካፕቴን መንገደኞቹን ለማትረፍ መሞከር ሲኖርበት ምስክሮች እንዳሉት 476 ተሳፋሪዎችን የያዘችው ጀልባ መስጠም ስትጀምር ቀድመው ከወረዱት ተሳፋሪዎች አንዱ እርሱ ነበር። የደቡብ ኮሪያው ዩንሃፕ የዜና አውታር እንደዘገበው ደግሞ ጀልባዋ መስጠም ስትጀምር ካፕቴኑ ሁላችሁም ባላችሁበት ቆዩ ይል ነበር። የዩክራይን መንግስት የአስተዳደሩን ህንጻ በተቆጣጠሩት አፍቃሪ ሩሲያ ኃይሎች ላይ የሚካሄደውን ወታደራዊ ኦፕሬሽን ለጊዜው አቆመ። የውጭ ጉዳይ ሚኒስትሩ አድሪል ደሽቺሲያ እንዳስረዱት መንግስት የማጥቃት እርምጃውን ያቆመው የትንሣኤን በዓል ምክንያት በማድረግ ነው። ከዚህም በላይ ፋታው የአውሮፓ የደህንነትና የተራደው ትብብር ድርጅት በተሻለ ሁኔታ እንዲደራጅና እንዲዘጋጅ እድል ይሰጣል ብለዋል ሚኒስትሩ። ሶሪያ ውስጥ ላለፉት አስር ወራት ታግተው የነበሩት ዘጠኝ የፈረንሳይ ጋዜጠኞች ተለቀቁ። የቱርክ ዶጋን ዜና ምንጭ እንደዘገበው አራቱም ጋዜጠኞች አይኖቻቸው በጨርቅ ተሸፍነውና እጆቻቸው የኋ ልዮች ታስረው ነው የቱርክ ወታደሮች ከሶሪያ ጋር በሚያዋስነው ድንበራቸው ያገኟቸው። ጋዜጠኞቹ የታፈኑት ባለፈው ሰኔ ወር ሆነው ወደዚያ ያመሩትም የሶሪያን ቀውስ ለመዘገብ ነበረ። ፕሬዚዳንቱ የፈረንሳይ ፕሬዚዳንት ማለት ነው ጋዜጠኞቹ በመለቀቁ እፎይታ አግኝቻለሁ ብለዋል። በጥቂት ሰዓታትም ወደ ፈረንሳይ ይሄዳሉ። ማዕከላዊ የመን የሚገኙ ባለስልጣናት ሰው አልባ አውሮፕላን ጥቃት ቢያንስ 13 ተጠርጣሪ የአልቃይዳ አባላትን ገድሏል። እንደ ባለስልጣናቱ ገለጣ ከሆነ ዛሬ ቅዳሜ የተካሄደው ጥቃት ኢላማ ያደረገው አልቢያዳ ክፍለ ሀገር ሰዋም አካባቢ በሚጓዝ አንድ ተጠርጣሪ የአልቃይዳ ካሚዮን ላይ ነው። የመን ውስጥ ሰው አልባ አውሮፕላን የምታካሂድ ሀገር ዩናይትድ ስቴትስ ብቻ መሆኗ ይታወቃል። ባለስልጣናት ግን ብዙውን ጊዜ ይህን ይፋ ሲያደርጉ አይሰማም። ፓኪስታን ውስጥ ታጣቂዎች በአንዲት ታዋቂ ቴሌቪዥን ፕሮግራም አዘጋጅ ላይ ጥቃት አደረሱ። ጊዮ የተሰኘው የግል ቴሌቪዥን ፕሮግራም አቅራቢ ሐሚድ ሚር ጥቃቱ የደረሰባት ዛሬ ቅዳሜ ነው። የደረሰባት የመቁሰል አደጋ ግን ለክፉ እንደማይሰጣት ተገልጧል። በመጨረሻም የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የዛሬው ቅዳሜ ሳምንታዊ መልእክታቸው በሰሞኑ የጌታችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ላይ ያተኮረ ነው በዓሉ ክርስቲያኖች ለእግዚአብሔር ያለብንን አድራ የምንወጣበት እንደ እግዚአብሔር ልጆች ደግሞ ለሌሎች ያለብንን ኃላፊነት የምናስታውስበት ነው ብለዋል። በመላው ዓለም የሚገኙ የክርስትና እምነት ተከታዮች የዘንድሮውን የፋሲካ በዓል በተመሳሳይ ቀን ነገ እሁድ ሚያዝያ 12 ቀን ነው የሚያከብሩት። በኢትዮጵያውያንም በአሁኑ ሰዓት ኢትዮጵያ የመሐሌቱ ስነ ስርዓት እየተካሄደ ሲሆን፣ የቅዳሴው ስነ ስርዓት ደግሞ መንፈቀ ሌሊት ይጀምራል። እዚህ ዋሽንግተን አካባቢ እንዲሁም በአውሮፓ ደግሞ ቀን ስለሆነ፣ በተለይ ዋሽንግተን ከቀኑ ስምንት ሰዓት ከአስር ነው። አንድ አምስት ሰዓታት ቆይታ በኋላ ምዕመናን ወደ የአጥቢያ አብያተ ክርስቲያናቱ በመሄድ የዘንድሮውን በዓል ማክበር ይጀምራሉ። ለጠቅላላው የእምነቱ ተከታዮች ለአውዳመቱ መልካም የትንሣኤ በዓል እመኛለሁ። ሰዓቱ ዜና ተጠናቋል። አዲሱ አበበ ነኝ። ዜናዎቹን ሰማን። ወደ ቀጣይ ቅንብር እናልፋለን። የያዝነው የሚያዚያ ወር በሩዋንዳ ዘርን መሠረት ያደረገ የጅምላ ጭፍጨፋ የተካሄደበትና ከ800 ሺህ የሚበልጡ ሰዎች ያለቁበት የ1994ቱ ፍጅት 20ኛ ዓመት መታሰቢያ ነው። ለመሆኑ ወደዚያ ዘግናኝ ጭፍጨፋ እንዴት ሊደረስ ቻለ? ዛሬ ሩዋንዳውያን ያሉበት ሁኔታስ ምን ይመስላል? በተለይ ደግሞ ሩዋንዳውያን ካሳለፉት ነገር ግን በመላው ዓለም ታሪክ ዘግናኝ ጠባሳትቶ ካለፈው የጭካኔ ተግባር በኋላ ሰዎች፣ ሀገሮች፣ ዓለም ምን ይማራሉ? በዚህ በዩናይትድ ስቴትስ ቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የግጭት አፈታት መምህር ከሆኑት ከዶክተር ብርሃኑ መንግስቱ ጋር ባለፈው ቅዳሜ የተጀመረው ውይይት አትኩሮበታል። ያነጋገረቻቸው ቆንጅት ታየነች ሳምንት ውይይቱን ካቆሙበት ትቀጥላለች። ዶክተር ብርሃኑ፣ የሩዋንዳው ፕሬዚደንት ፖል ካጋሜ ከጊዜ ወደ ጊዜ አምባገነን እየሆኑ ነጻ ፕሬስን እያፈኑ የፖለቲካ ምህዳሩን አጥብበው እንደውም በአሁኑ ጊዜ አንድ ተቃዋሚ ፓርቲ ብቻ ነው በህጋዊነት የሚንቀሳቀሰው። ለተቃውሞ ትዕግስት የላቸውም። እንደውም ውጭ አገር ድረስ እየላኩ ያስገድላሉ፣ ያስመታሉ ብለው የሚያማርሩ ነቃፊዎች አሉ። ይህም ብቻ ሳይሆን ዛሬ የእሳቸው ጎሳ አባላት የሆኑ ቱትሲዎች ናቸው። በለየለት ሁኔታ የእሳቸው አስተዳደር ተጠቃሚ ሆነው የከበሩት የሚልም ምሬት አለ። እንግዲህ ቀደም ሲል የተነሳውን ቀደም ሲል እርስዎ ሲሉት የነበረውን አይነት ግጭት፣ ብሶት፣ መከፋት ይመልሰዋል የሚልም ስጋት የሚያንጸባርቁ አሉ። በዚህ ላይ ምንድን ነው አስተያየቶ? እንግዲህ ቅድምም ጀምሬ ዳር ዳር ሰህድ የነበረው ይህንኑ ነገር ስለማውቅ ነው ትዛዛዊ ከሆነ እያልኩ ስል የነበረው ይሄ ነገር ይሄ የተነሳው ጥያቄ ከመቶ በሀያ አምስት እውነት ቢሆን እንኳን ሰባ አምስቱ ስህተት ነው እንበል። ከፊል እውነትነት እንኳን ቢኖረው፣ አዎ እንደው ትንሽ ከፊልም ሳይሆን፣ እንዲሁ በጣም ትንሽ እውነትነትም እንኳን ቢኖረው፣ ለሚመጣው ትልቅ ችግር መሰረቱ ይሄ ነው የሚሆነው። ምክንያቱም መንግስት መንግስት ሊሆን የሚችለው ወላጅ የመሰለ መልክ ሲወስድ ነው። ሁሉም ልጆቼ ወገኖቼ ናቸው የሚል አስተሳሰብ ሲኖረው ነው። የዛን ጊዜ ነው እምነት የሚመጣው። ለመግዛት እምነት ያስፈልጋል። እኔ ደግሜ ደግሜ ስለ ኮንፊዩሽን የተናገረውን አንዱ ተከታዩ ዲሳይፕሉ ጠይቆት የተናገረውን ነገር ደጋግሜ እናገራለሁ። ስለ መንግስት እና እምነት በምነጋገርበት ጊዜ ይህ ምንድን ነው ተከታዩ ምን አለው አሁን አንተ አገር የምታስተዳድር ቢሆን ግን ያሉህ ምርጫዎች ሶስት ነገሮች ቢሆኑ ከሶስቱ አንዱን ታጣለህ ቢባል የትኛውን ትመርጣለህ ሶስቱም እነዚህ ናቸው አለው አንደኛው ትልቅ ወታደር አለህ አርሜ ሁለተኛው ብዙ እህል አለህ ህዝቡን ለመመገብ ትችላለህ ሶስተኛው እምነት ትራስት ነው አለው እምነት የህዝብ አመኔታ አመኔታ እና ከነዚህ ከሶስቱ አንዱን ቢቅር ሊወሰድብህ ነው ቢባል አገር እየገዛህ የትኛውን መጀመሪያ ፎርጎ ታደርጋለህ ጊባብ ታደርጋለህ ትለቃለህ አለው የትኛውን ውሰዱ ብለህ ትፈቅዳለህ አዎ ወታደሩን አለ ተከታዩ አሁን እንደ ደቀ መዛሙርቱ ምን አለው። ሁለተኛው ሊወሰድ ይባል አለው። ምግቡን አለው። እምነት እምነት አልቦ ምግቡንም ብሰጣቸው አይበሉትም። አመኔታ ከሌላቸው በእኔ ላይ እኔን ካላመኑ እና የዚህ የአምባገነንነት የሆነ ስርዓት ለምን እንደሚሆን እኔ ለብዙ ሰው አንዳንድ እዚህ ያስቸግረዋል። ለእኔ ግልጽ ነው። በተለይ በጦርነት በትግል የመጣ መንግስት ብዙ አላማ አለው። ያችን ሀገር የነበረባትን ችግር እቀርፋት አለሁ አስወግዳት አለሁ ብሎ ስለሚነሳ ከዚያ በኋላ በዚያ ላይ ያተኩርና የሚያድጉትን የሚያኮተኩቱትን ችግሮች ሌሎቹ አይታዩም። ቢታዩም ለማየት አይፈለግም። ቢነገርም ለመስማት አይፈለግም። ይሄ ነው ችግሩ እንግዲህ እና እራሱ ፖል ካጋሚ ይህን ያህል በስልጣን መቆየቱ ራሱ ችግር ነው። እንደገናም ለመመረጥ ሁኔታዎችን እያመቻቹ ነው። ልክ ነው። እና ይሄ አይነቱ አያያዝ በተለይ ይሄ ፐርሴፕሽን ይሄ አስተሳሰብ የእሱ ወገኖች ተጠቅመውበታል። እንዳልኩት ትንሽ እንኳን እውነት ብትሆን ያችን መፍታት የሚችል መንግስት ነው። ያ መንግስት ኃላፊነት አለበት። ይኸው ሚኒስትሮቻችን እነዚህ ናቸው፣ ይሄኛው እንደዚህ ነው፣ ይሄኛው በተለይ ሚዲያውን የመገናኛ መስመሮችን መንግስት ስለሚይዛቸው ትምህርት መስጠት ይገባል። በተለይ እንደዚያ ያለ ብዙ የጄኖሳይድ ነገር፣ ዘርፈጅ የሆነ ነገር ያለቀበት አገር ላይ ያለ መንግስት ይሄንን የመሰለውን አስተሳሰብ ያንተ ወገኖች ናቸው የሚጠቀሙ ያንተ ወገኖች ናቸው እንዲህ የሚያደርጉ ያንተ ያንተ ኤትኒክ ግሩፕ ነው እንዲህ የሚያደርግ የሚባለው ነገር እንዳይኖር ለማድረግ መንግስት መጣር አለበት። ያለበለዚያ ይሄ ቅድም ያልነው ነገር ሁሉ አሁን ሁቱ አይደለሁም አሁን ሩዋንዳዊ ነኝ የሚለው ሁሉም ነገር ይፈታል። የተቋጠረው ይፈታል። ምክንያቱም መሰረት የለውም። ሕዝቡ አላመነበትም። ሕዝቡ አልተቀበለውም። ይሄ ነው እንግዲህ ኔ ችግሩም ሆኖ የሚታይኝ እዚህ ሀገር የገዦቹ አስተሳሰብ የዘላለማዊነት አስተሳሰብ ሲሆን ለሀገሪቱ መሰረታዊ የሆነ ለውጥ፣ የዲሞክራሲ ልምምድ፣ የለውጥ ልምምድ፣ ሰላማዊ የሆነ የለውጥ ልምምድ እንዳይኖር አግዶ ይዘዋል። ያ የታገደው ነገር ደግሞ ጊዜው ይረዝማል እንጂ ፈንድቶ ይወድቃል። እዚያን ጊዜ የነበረው እንደገና ይከለሳል ማለት ነው። ይሄ የሚያሳዝነው ነገር በአፍሪካ ላይ በብዙ ቦታዎች የሚታዩት አሉ። እንደ ታንዛኒያ ያሉ እንደ ሳውዝ አፍሪካ ያሉ እንደ አሁን ዩጋንዳ እንደተጀመረው ይህንን የመሰሉ መብራቶች አሉ። የእነሱን የእነዚያን መብራቶች መከተል በጋራዎች ለመግዛት በጋራዎች ለማደግ መሞከር የሮዋንዳውንም ሆነ የሌላ አፍሪካንም ነገር ይወስነዋል ብዬ አስባለሁ። ዶክተር ብርሃኑ፣ አለም አቀፉ ማህበረሰብ ዩናይትድ ስቴትስንና ሌሎችንም ሀያላን ሀገሮች ጨምሮ በጊዜው እርምጃ ባለመውሰዳቸው ነው ይሄ ሁሉ እልቂት የደረሰው። ቢያንስ ከተጀመረ በኋላ እንኳን ቢሆን ቶሎ ብለው እርምጃ ቢወስዱ ኖሮ ይሄ ሁሉ ባልመጣ ነበር የሚለው ነቀፋ አሁንም በርትቶ እየተሰማ ነው። ነገር ግን ከሩዋንዳ በኋላም ቢሆን ይሄ ቀደም ሲል ስንል እንደነበረው ኔቨር ጌን ካአሁን በኋላ እንዳይደገም እየተባለም ቢኖር ከሩዋንዳ በኋላ በዳርፉር በኮንጎ ዲሞክራሲያዊት ሪፑብሊክም እልቂት፣ የሴቶች መደፈር፣ ብዙ አይነት ጥቃቶች ይካሄዳሉ። በደቡብ ሱዳን ችግር አለ። አሁን ደግሞ በማዕከላዊ አፍሪካ ሪፑብሊክ ሃይማኖትን መሰረት ያደረገ የክርስቲያን ሚሊሻዎች ሙስሊሙን የሚያሳድዱበት ሁኔታ ተፈጥሮ ከባድ ደረጃ ላይ ነው የተደረሰው። ዓለም አቀፉ ማህበረሰብ አሁንም ወራትን እንደዚሁ አባክኗል እርምጃ መውሰድ ሲገባው እየተባለ ሲነቀፍ ቆይቶ ነው የጸጥታው ምክር ቤት አዲስ ሰላም አስከባሪ ኃይል እንዲመሰረት የፈቀደው እና ስህተታቸውን ከሩዋንዳ ተምረው የወሰዱት ነገር የለም። በሶሪያ የሚሆነውንም ነገር እናያለን የሚሉ ትችቶች ይሰማሉ። እኔ እንግዲህ አሜሪካን ሆነ የዩናይትድ ኔሽንስ በዓለም ላይ የሚያደርጉትን በረከትም ጥፋትም ከአንዳንድ ሰዎች ለየት ባለ መልክ ነው ማየው። ይንገሩን፣ እነዚህ ሀገሮች ዓለምን ሰላም ለማድረግ የተሰለፉ ናቸው ብሎ ማመኑ እኔ እንደሚመስለኝ የተሳሳተ አስተሳሰብ ነው ብዬ ነው የማስበው። በተለይ የይቺ ሀገር እኛ የምንኖርባት የዩናይትድ ስቴትስ፣ ከዩናይትድ ስቴትስ እኔ በዚህ ሀገር ብዙ ኑሮ ያለሁ ምንድን ነው ቀጥታ የሆነ ፖሊሲ የማይለወጥ የማይለወጥ አንድ መስመር ይዞ የሚጓዝ ምንድን ነው ከአሜሪካ ፖሊሲ ተብሎ ጥያቄ ቢጠየቅ የመጀመሪያው የምመልሰው የውጭ ፖሊሲያቸው ነው የውጭ ጉዳይ ፖሊሲ ነው። ሁል ጊዜ የአሜሪካን ኢንትረስት፣ የአሜሪካን ፍላጎት፣ የአሜሪካን ምኞት፣ የአሜሪካን ደህንነት የሚመለከት ነው እንጂ ሌላ ሕዝብ የሚመለከት አይደለም። በአንድ በኩል እኔ እንደሚመስለኝ ተገቢ ነው፣ በሌላ በኩል የሀገርን ጥቅም ማስከበር አዎ፣ የሀገርን ጥቅም ማስከበር ተገቢ ነው። በሌላው በኩል ግብዛዊ ነው ምክንያቱም በአንድ በኩል ይሄንን ተስፋ እየሰጡ በሌላ በኩል ሌላ ነገር ማድረግ ግብዝነት ነው። እኔ ከፊታቸው ከውጭ ጉዳይ ሚኒስቴር እደተናገር ብትኝ ከአሜሪካ ይህንን የምናገረው ነገር ነው። እነሱም ሊክዱት አይችሉም። ዲሞክራት ቢመጣ ሪፐብሊካን ቢመጣ፣ ሁል ጊዜ የውጭ አመራር አንድ ነች፣ ቀጥታ ነው። ስለዚህ አሁን ለምሳሌ ለምሳሌ ለመጠቀም የኢትዮጵያን የኢትዮጵያ መንግስት እኮ እንዲህ ያህል ችግር አለ ብሎ አንድ ሰው ህዶ ቢነግራቸው እነሱ የሚያዩትና ሌላው የኢትዮጵያ ህዝብ የሚያዩው አንድ አይደለም። እነሱ የሚያዩት ውችስ ደግሞ እውነት ነው። በዚህ ሱማሌ አለ፣ በዚህ የኤርትራ ችግር አለ፣ በዚ የሱዳን ችግር አለ። በመካከል ሰላማዊ ሀገር ሁና አትሊስት ሰላም በጸጥታ ዲፋይንድ ሆኖ ስ ዲፋይንድ ኢንተርምስ ኦፍ ፒስ ሳይሆን ኢንተርምስ ኦፍ መረጋጋት ስለሆነ ኢትዮጵያ የተረጋጋች ሀገር ነች። ስለዚህ ችግር አለ ቢባል እነሱ ችግሩን ሊያውትም አይችሉም። አንዱ አንዱ ይሄ ነው። ከነሱ አንጻር ሲያውት ነው ጥሩ ሀገር ነው ብሎ ነው የሚያስቡ። እና የሌላውንም ችግሮች የሚፈቷቸው የሚያዋቸው እንደዚህ ነው። ለእኛ ይሄ ነገር ምንድን ነው ያለው እንትን ትርጉሙ ምንድን ነው በዚህ ሀገር የሚሆነው ነው እና ይሄ ሩዋንዳ ነገሩ ከተፈጸመ በኋላ ፕሬዚደንት ክሊንተን ሂዶ እናዝናለን እንዲህ ሆኖ በሚለው ይሄ ሁሉ እኔን እንደሚገባኝ ፓብሊክ ሪላሽንስ ነው። ይሄ ጉልበት ታቶ አይደለም። ግን እኔ እንደሚመስለኝ እኔ እንደሚመስለኝ ይሄ በደንብ አድርጌ በአማርኛ ላብራራው ባለመቻል ያዝናለሁ እንጂ አግዛለሁለት ይሄንን የኢትዮጵያ ሕዝብ የሩዋንዳ ሕዝብ ሳውዝ አፍሪካ የእኔ ሀገር የእኔ ሀገር አፍሪካ፣ የራሳችን ችግር የምንፈተው ራሳችንን ብሎ ነው መነሳት ያለበት ሕዝብ። እኛ ራሳችን ስንረዳ እግዚአብሔር እንኳን የሚረዱት እራሳቸውን የሚረዱትን ይረዳል ይባላል። እንኳን ሰው ራሳችን ስንረዳ የራሳችን ችግር ስንረዳ ራሳችን ስንተማመን ራሳችን ስንተባበር፣ ሌላው ያከብረናል። እና ስለዚህ እኔ በእነዚህ በዩናይትድ ኔሽንስም በተባበሩት የዓለም መንግስታትም ሆነ በዚህ በአሜሪካን መንግስትም መፍትህ ይመጣል ብዬ አላምንም። መፍትሁ የሚመጣ ከውስጥ የሆነና እነሱ ሊረዱ ይችላሉ ምንም ጥያቄ የለው የኤርትራና የኢትዮጵያ ጦር ሲቆም ከመካከል ለጥቂት ጊዜ ገብቶ ጥይቱን በሉ እንዳትመላለሱ ብሎ የሚደረገው በረከት ጥሩ ነው። ምክንያቱም ለማሰብ ለመወያየት ጊዜ ይሰጣል። ይህ አይነቱ ይህንን አይነት መጠባበቁ ተገቢ ነው። ዲዛስተር ከሆነ ትልቅ ውድቀት ጥፋት ካለ ለዚያ እርዳታ ባካችሁ ስጡኝ ተብሎ ለዚያ ስጠ ለመስጠት መቻላቸውም ማድረጋቸውም የሚከበር ነገር ነው ይህም ተገቢ ነው። ነገር ግን መሰረታዊ የሆኑ የውስጥ ችግሮች መፈታት ያለበት በውስጥ ሕዝብ ነው፣ በራስ ሕዝብ ነው። ምንም ጥያቄ የለው። ለአድማጮቻችን ለማስታወስ በዚህ በዩናይትድ ስቴትስ በቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የግጭት አፈታት መምህር ከሆኑት ከዶክተር ብርሃኑ መንግስቱ ጋር ነው የምንወያየው የሩዋንዳውን 1994ቱን የዘር ፍጅት ሀያኛ አመት መታሰቢያ ምክንያት በማድረግ ማብራሪያ እንዲያደርጉልን ጋብዣቸው ነው። አብራችሁ እንድትቆዩ ጋብዛለሁ አድማጮች። ዶክተር ብርሃኑ እንግዲህ ይህንን ርዕስ ካነሳን እንደውም ለዚህ ውይይት ስንዘጋጅ አንድ አራት አምስት ሰዓት ካለሽ ብለው ነበረ ረዘም ያለ ውይይት ማድረግ እንደሚቻልበት ርዕስ መሆኑን ሲነግሩኝ እና ይህንን የሩዋንዳን ሀያኛ ዓመት ምክንያት በማድረግ በሀገር ውስጥ እንኳን ባይቻል በውጭ ሀገር ያለው በነጻነት መሰብሰብ የሚችለው በውጭ ያለው ሕዝብ ሰብሰብ ብሎ ሊወያይ ይሄን ምክንያት አድርጎ ሊነጋገር በተገባ ነበር። መድረክ ተፈጥሮ ብንወያይበት፣ ግጭቶችን ከማስወገድ ግጭቶችን ከመከላከል አኳያ ብዙ ትምህርት ሊኖር ይችል ነበር ብለውኝ ነበር። እስቲ እሱን ለአድማጮች ያካፍሉና ውይይታችንን ለጊዜው እናበቃለን። እግዚአብሔር ያስጥልኝ። እኔ እንደሚመስለኝ የአንድ አገር ችግር መንስኤው መንግስት ብቻ ነው ወይም ደግሞ ኦፖዚሽን ፓርቲ፣ ተቃራኒ ፓርቲዎች ናቸው ወይም ሁቱ ባይኖሩ ኑሮ፣ ቱትሲ ባይኖሩ ኑሮ የሚለው አስተሳሰብ ጠቃሚ አይደለም። ጠቃሚ ሁኖ የሚታየው ምንድ የሚታየኝ ምንድን ነው ያሉትን ችግሮች በተቻለ መጠን ችግሮቹ ምንድን ናቸው ብሎ ከሰው ለይቶ ችግሮቹን ከሰው ለይቶ ካጋሜ ነው ችግሩ ሳይሆን፣ በዚያች ሀገር ላይ በሩዋንዳ ላይ ምን ችግሮች አሉ? የመጽሐፍ የመናገር የመሰብሰብ ነጻነት ከሌለ ይህንን ለማምጣት ምንድን ነው የምናደርገው? የሚል ሰፋ ያለ ውይይት ቢደረግ ፕሬዚደንት ካጋሜ ለሩዋንዳ ሲሉ ራሳቸውን ተውተው የቀረቡ ሰው ናቸው። ግን አንዳንድ ጊዜ ጆሮ ለራሱ ባዳ ነው ይባላል እና ከስልጣን ላይ ከተቀመጡ በኋላ ብዙ የማይታዩ ነገሮች አሉ እና እነሱ ያን ፈቃደኞች ቢሆኑ ያ መንግስት ጠላት ነው ከማለት ይልቅ መንግስት መንግስት ይህን እየሰራ ነው፣ እኛ ደግሞ ይህን እያደረግን ነው ወይም ይህን ለማድረግ መብት ተነፍጎናል ብሎ ውይይት ሰፋ ያለ ነገር እንዳልኩት፣ መጀመሪያ ችግሮቹ ምንድናቸው? ናቸው የችግሮቹ መነሻዎች ምንድን ናቸው? እነዚህንስ ችግሮች ለመፍታት ምን ምን ምርጫዎች አሉ? እርግጠኛ ነኝ አንዱ ተነስቶ ካጋሜ ከስልጣን ካልወረደ ሌል ይችላል ያ ነገር ከምርጫ አንዱ ነው እንጂ መሆን ያለበት ይሄ ብቻ ነው መባል የለበትም። ከአጋሜ ከስልጣን ለመውረድ ምን መደረግ አለበት? ለምሳሌ ኮንስቲቱሽኑ መቀየር አለበት ወይ? አንድ ሰው በመሰለው ቅን ነው ብሎ በሚያስበው አገር ሲያስተዳድር ሰው ሊገደል ይችላል። ሰው በግፍ ሊታሰር ይችላል። ንብረት ዘርፈሃል ተብሎ ሊከሰስ ይችላል። ይህን ወደ ኋላ የሚመለከት በአኮርድ ሎኪንግ የሆነው ወደ ኋላ የሚመለከት ያን ነገር እየፈለግነ ለማስተካከል ነው ወይስ የሆነው ሁኗል ለወደም ለሚመጣው ዋጋ ነው ተብሎ እሱ ያንን እንዳይሆን እርቅ እንዲፈጠር ለምሳሌ ዘ ትሩዝ ኤንድ ሪኮንሲሊዬሽን ሳውዝ አፍሪካ ደቡ የደቡብ አፍሪካ በመጠኑ የወሰደው ይሄንን ነው። የደቡብ አፍሪካ አይደለም ደግሞ አክቹዋሊ ሌሎች ሀገሮችም በዚህ ላይ ያደረጉ አሉ። ለምሳሌ ፔሩ የተደረገው ውይይት ከእነዚያ እንዲሁም ከሳውዝ አፍሪካ ቀደም ብሎ ሌላ ሌላ ቦታዎችም አሉ። ይህ አይነት ውይይት የሆነበት እና ወደ ኋላ ሂዶ ካሳ ክፈሉ ከማለት የሆነው ነገር ለወደሚመጣው ካሳ ሁኖ እንዴት አርገን እንደራጅ፣ እንዴት አርገን እንወያይ፣ እንዴት አርገን የዲሞክራቲክ ስነ ስርአት እንማር፣ እንመርምር፣ እንማር፣ እናስተምር የሚል አይነት ውይይት ቢደረግ ሰፋ ያለ እንደዚህ ያለ እኔ እንደሚመስለኝ መፍትሄ ሊፈጠር ይችላል። ግን ይሄ ሳይሆን አይ መንግስትን እንዲህ ማድረጋ ካጋሜን ከዚህ ለማስወጣት እንዲህ እናረጋለን ሲባል ውጤቱ ምንድን ነው? ፕሬዚደንት ካጋሜ ቢካምስ ቬሪ ዲፌንሲቭ የራሱን የሚከላከልበትን መንገድ የሰው ራሱን ለማዳን መሞከር የተፈጥሮ ትምህርት ነው እና እሱ እንደዚያ እንዳይሆን አክራሪ እንዳይሆን የሚያደርጉ ከተቃራኒ ፓርቲ ብቻ ሳይሆን ከሲቪል ሶሳይቲ ተብሎ ከሚጠራው ከቤተ ክርስቲያኖች፣ ከቤተ መስጊዶች፣ ከልዩ ልዩ የተዋጣ ሰፋ ያለ ረጅም ጊዜን የሚያይ አንዳንድ ጊዜ እኛ በዚህ በኮንፍሊክት ሪዞሉሽን በምን ውይይት በምናደርግበት ጊዜ እርቅ በምንሰራበት ጊዜ አንዳንድ ጊዜ ሰዎች ከፊታቸው ላይ ባለው ነገር ያተኩሩና በቃ ለዚያ ኦፖዚሽን ወስደው አቋም ወስደው ከዚህ አቋሜ አልንቀሳቀስም ሲሉን እኛ በተቻለን መጠን እሱን እንተውና በሉ እንግዲህ እሱን ተውት የአሁኑን ተውትና እስኪ የዛሬ አስር አመት የዛሬ ሀያ አምስት አመት የዛሬ ሰላሳ አመት በዚች ሀገር ላይ በዚች መንደር ላይ በእናንተ ህይወት ላይ ምን ልታው ትፈልጋላችሁ በሚል ወደ ሌላ ነገር ወስደን ውይይት እናረጋለን። ይሄም የሚሆነው ምንድን ነው የአንቺ አቋም ልክ ነው፣ የእኔ አቋም ልክ ነው፣ በዚያ ላይ ከምንነጋገር ከሆነ የትም ልንደርስ አንችልም። ግን እንዳልኩት ቅድም ችግሮቹን ለብቻቸው አስቀምጦ ለነዚህ የእኔ አስተሳሰብ መፍትሄ ነው ስትይ አይ አንቺ ያልሽ ልክ አይደለም ከማለት ይልቅ እሺ እንግዲህ የአንዱ መፍትሄ ከሆነ ይህን መፍትሄን ገምግመው እስቲ እንዲህ ብናደርግ የሚያመጣው ጥቅም ምንድን ነው፣ እንዲህ ብናደርግ የሚያመጣው ጉዳት ምንድን ነው? የሚል ተቀባይነት እና ሰጭነት ያለው ተደጋጋፊ የሆነ ከጠረጴዛው በልዩ ልዩ ሳይድ በመቀመጥ ሳይሆን ልክ በአንድ ሳይድ ተቀምጠን ፕሮብሌሙ ወበር ከዚያ ግድም ሆኖ እኛ በወዲህ ሆነን እንደምንመለከት ወይም እኔ ሳስተምር እንደምለው ከቀኝ ወደ ግራ ማሰብ ማለት ምንድን ነው? ቀኙ ውጤቱ ነው። ፈልጋት አገር ሩዋንዳ የምትባል ሰላማዊ የሆነች እድገት ያለባት ለመብላት ሌላውን ማስለምን ህዝቡ ጤናውን እንዲህ የሚያደርግ በጎ ነገሮቹን ደርድረን ወደ ግራ እንሄዳለን። ወደ ግራ ሄደን እንዴት ነው ከዚያ ልንደርስ የምንችለው? ምን ነገሮች ናቸው ከዚያ ሊያደርስን የሚችሉ? ሰላማዊ ዲሞክራታዊ እንደዚህ ያለች አገር ለመፍጠር ምን ብናደርግ ነው የሚል ውይይት ቢካሄድ ሰላም ሊፈጠር ይችላል ያም ደግሞ ከውስጥ በራሳችን ሰዎች በራሳችን አስተሳሰብ በራሳችን ራእይ የተመራ መሆን አለበት ብዬ አስባለሁ ዶክተር ብርሃኑ መንግስቱ በጣም አድርጌ አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ ለእኔም ታንኪው ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በደሳላይ መኮንን እየተዘጋጀ በየሳምንቱ ቅዳሜ የሚቀርበው የሙዚቃ ቃና ፕሮግራም ይከተላል። የማጠቃለያ ዜናው ተሰምቶ እስከምንሰነባበት ያዝናናናል። ደሳ ላይ ማይክሮፎን ተቀበለኛ። Today is a new day, but there is no sunshine, nothing but clouds, and it's dark in my heart, and it feels like a cold night. Today's a new day, but where are my blue skies? Where is the love and the joy that you promised me? Tell me it's all right. Be honest with you. i almost gave up but a power that i can't explain fell from heaven like a shower <laughs> when i think how much better i'm gonna be when this is over To see you give up now. God's people. You look so much better when you smile. So smile. <laughs> now every day ain't gonna be perfect, but it still don't mean today. Don't have purpose. Come on. Today's a new day. But there is no sunshine. Nothing but clouds. And it's dark in my heart. And it feels like a cold night. It ain't easy, but today's a new day. Tell me where are my blue skies? Where is that love, y'all? Where is the love and the joy that you promised me? Tell me it's alright. The truth is, I almost gave up, but a power that I can't explain that Holy Ghost power, y'all, fell from heaven like a shower down. Now, I know we've been hurt, y'all, but still I, I smile. Come on, even though I hurt, see I smile. And y'all feel that? wherever you're in right now. Smile, smile for me. Smile. Can you just smile for me? And my people say, oh, oh, oh. Feeling so much better when you're You, so much, huh. oh, oh, oh. you so much better when you're, Look in the mirror. Always remember. You so much better when you smile. I Come on. I almost gave up. I almost oh, gave up. up. Oh, but the Holy Ghost power, y'all. Fell from heaven. Like the down the from heaven. That. Hardships. Difficulties. Right now. Tears. Dogs. This is what I do. that feels good. I know God is working so I smile. All things are working. Even ሰላም፣ ሰላም፣ ሳላም ጤና ይስጥልኝ። የተከበራችሁ የሙዚቃ ቀን አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ ለሳምንታዊ የክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። በመላው ዓለም የምትገኙ የክርስትና እምነት አማኝ አድማጮቻችን እንኳን በሰላም ለብርሃነ ትንሳኤው ደረሳችሁ እንላለን። ከዚህ ከአሜሪካ ድምፅ ሬዲዮ ቀደም ብላችሁ የሰማችሁት አይስማኤል የተሰኘውን ከርክ ፍራንክሊን ና ዘማሪያኑ ያዜሙትን የጋስፕል ዜማ ነበር። በዛሬው ፕሮግራም ይህንን የመሳሰሉ የጋስፕል ዜማዎችን ይዤላችሁ ቀርቤያለሁ ያለው በተከታታይ አሰማችኋለሁ። ነገ በመላው ዓለም የፋሲጋ በዓል ይከበራል። በድጋሚ የክርስትና እምነት አማኞቻችንን እንኳን ለፋሲጋ በዓል በሰላም አድረሳችሁ እያልኩኝ በመቀጠል አሪታ ፍራንክሊን ዘ ሎርድ ፕሬየር በተሰኘው ዜማዋ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ ፍቃድህ በሰማይ እንዲሆነች እንዲሁም በምድር ትሁን እያለች ታዜምልናለች። ከዚያም በተከታታይ ተመሳሳይ የሆኑ የጎስፕል ዜማዎችን አሰማችኋለሁኝ። መልካም ቆይታ ከሙዚቃ ቃና ጋር Which I which are já ዘሎርድ ፕሬል የተሰኘውን የአሪታ ፍራንክሊንን ዜማ ነበር ያደመጥ ነው። በመቀጠል ደግሞ ቤሲ ግሪፍን ዘ ኦልድ ራጌድ ክሮስ እያለች ታዜ A hill far away, stood an old, rugged cross. The emblem of suffering, oh, and shame. You know, I love that old. hey Lordy, you know, you know that old, rugged cross, so, so despised, so despised by the world. Let me tell you, it has a wondrous, it has a wondrous, a wondrous attraction. Oh, hallelujah! Attraction for me. Mm, for it was on that old cross that Jesus. He suffered, he suffered, suffered, and he died. Just a part pardon, just a pardon, just a pardon, and say, Cherish, cherish, cherish, cherish that old rugged cross. Oh yes, I am. Oh yes, I am. Till my trophies, one of these old days, all of my trophies, all of my face all of my fine clothes all of my jewelry at my Jesus feet now I, I, I, I, I've got to lay down but here's what I'm gonna do I don't know about you I'm gonna claim Clean, clean. Oh. ይሱስ፣ ለኒህ ኃጢአት ሲል ተሰቃይቶ የተሰቀለበትን ያንን የተበሳቆለ ያረጀ መስቀል እወደዋለሁ፣ ለዘላለም በልቤ አስቀምጠዋለሁ። ወርቄና ጌጤ ነው። ኦልድ ራጌድ ክሮስ እያለች መችልን ቤሴ ግርፍን ነበረች። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎን ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን የውስጥ ቁጥር 14 ብላችሁ ጠይቁ። ለአማርኛው ክፍል መልእክት ስትተው ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ሲሆን ሲሆን በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ወይም ለደሳሌ መኮንን ቪኦኤ አማሀሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የተከበራችሁ አድማጮች አሁንም በቀጥታ ወደ ጋስፕል ዜማዎች ነው የምወስዳችሁ። በመቀጠል ደግሞ ክራዩር ላስት ቴር ቢሾፕ ፖል ሞርተን ከዘማሪዎቹ ጋር ያዜምልናል። one and Needing a solution, but your life is in his hand. Yeah. So don't worry, just pray. Yeah. What's God make away? Crying your last. don't worry. But I know it's gonna, work, know it's gonna, it's gonna work out, out for, for, you. for you. So come so and, long. and Just And Winans was here right now. You know what he would say? Ain't no need to worry <laughs> what <with> the night is going to bring. It'll be all over <laughs> in the morning. <laughs> in the morning. Y'all believe that in the. ዩር ላስት ቲር ቢሾፕ ፖል ሞርተን እና ዘመሪያኑ ነበሩ። በመቀጠል ደግሞ የምታዜምልን ዊትኒ ሂውስተን ነች። ሉክ ቱ ዩ heaven Winter storms have come and darkened my sun. After all that I've been through, who on earth can I turn to? I look to you. ስቱዲዮ ዌትኒ ሂውስተን ነበረች። የተከበራቸው የሙዚቃ ቀን አድማጮች፣ ያለኝ ሰዓት እየተገባደደ ነው። በድጋሜ በመላው ዓለም የምትገኙ የክርስቲያን እምነት አማኝ አድማጮቻችን እንኳን በሰላም ለብርሃነ ትንሣኤው አድረሳችሁ። ላለሁኝ መልካም ፋሲጋ ይሁንላችሁ እያልኩኝ ሎኪንግ ፎር ዩ እያለ ከርክ ፍራንክሊን ከዘማሪያኑ ጋር በመሆን በሚያዜመው ዜማ አሰናብታችኋለሁኝ። መልካም ፋሲጋ በድጋሜ ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ፣ በእኔ በኩል Ciao. Let's go. Ah, ah, ah, ah. You in your car. You at the house. On your job. Be encouraged, boo. Come on. Oh. Oh! የማጠቃለያ ዜና እናሰማለን። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የዛሬ ቅዳሜ ሳምንታዊ መልእክታቸው በሰሞኑ የጌታችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል ላይ ሆኗል። በዓሉ ክርስቲያኖች ለእግዚአብሔር ያለብን አደራ የምንወጣበት እንደ እግዚአብሔር ልጅነታችን ደግሞ ለሌሎች ያለብን ኃላፊነት የምናስታውስበት ነው ብለዋል። የዘንድሮ ፋሲካ ለጠቅላላው የዓለም የክርስትና አማንያን በተመሳሳይ ቀን ማለትም ነገ እሁድ ሚያዝያ 12 ሆኗል። በኢትዮጵያ የበዓሉ ስነ ስርዓት ተጀምሯል እስከ ለሌቱ 9 ሰዓት የሚቀጥል ይሆናል ናይጄሪያ ውስጥ ሰሞኑን ከነበረ ጠለፋ ያመለጡ ተማሪዎች ቁጥር 44 ደርሰዋል እስካሁን 85 ተማሪዎች አልተገኙም የደቡብ ኮሪያ ፖሊስ ባለፈው ረቦ የሰጠመችውን ጀልባ ካፒቴንና ሁለት ሰራተኞቹን በቁጥጥር ስር አዋለ ምክንያት ጀልባዋ ስትሰጥም እነሱ ቀድመው ወጡ ኃላፊነታቸውን አልተወጡም በሚል መልካም በዓል ዜናው አበቃ የተከበራቸሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እሁድ እንደተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። እስከዚያው ሰላም፣ ደህና አደሩ።